የዜና መጽሔት። 84ተኛው የጥንታዊት ኢትዮጵያ አርበኞች የድል በዓል ዛሬ ሚያዝያ 27 ቀን 2017 ዓ ም አዲስ አበባ ላይ በድምቀት ተከብሯል። ፋሺስት ኢጣሊያ ኢትዮጵያን ዳግም የወረረበትና ከአምስት ዓመታት የአርበኞች ተጋድሎ በኋላ ተሸንፎ የወጣበት ይህ ዕለት በወራሪው ኃይል ወርዶ የነበረው የኢትዮጵያ ሰንደቅ ዓላማ ዳግም በክብር የተሰቀለበት ነው። ርዕሰ ብሔር ታዬ አጽቀ ሥላሴ የቀን የፋሽዝም እሳቤና ፍልስፍና ዳግም እንዳያንሰራራ የቅኝ ግዛት እሳቤም በአፍሪቃ ምድር እንዲንኮታኮትና መሸነፍን እንደሚችል ደግመን ለዓለም ሕዝብ ያሳየንበት ነው ብለዋል። ሰለሞን ሙጪ አዲስ አበባ የተካሄደውን ክብረ በዓል ተከታትሎ ተከታዩን ዘገባ ልኮልናል። የአርበኞች ድል 84ተኛው ዓመት ዛሬ አዲስ አበባ በሚገኘው የአርበኞች መታሰቢያ ሀውልት ዙሪያ ሲከበር በሥነ ስርአቱ ላይ ያገኘ ናቸው። የኢትዮጵያ ኮሪያ ዘማች ልጆችና የልጅ ልጆች ማህበር ፕሬዝዳንት ኢየሩሳሌም ከበደ ዛሬ ጎሳና ቋንቋን ለልዩነት ለሚያውለው ትውልድ መልእክት አላቸው። ሁሉ ነገር አለን ያጣነው አንድነትና ፍቅርን ብቻ ነው አንዱ አንዱን በመግፋት የሚያልፈውን ጊዜ በስራ ብናሳልፈው ሌሎች የደረሱበትን ቦታ የማንደርስበት ምንም ምክንያት የለም ነው እኛ ጥቁሮች ነን የትም አለም ስንሄድ አፍሪካዊ ነው ስማችን አገራችን ውስጥ ግን እከሌ እከሌ እያለን የምንከፋፍለውን በሽታ ከውስጣችን አውጥተን መጣል አለብን በስነስርዓቱ ላይ ህጻናትና ታዳጊዎች እንዲህ በህብር ዝማሬ አርበኞችና የአርበኞች ቤተሰቦች በልዩ ልዩ አልባሳትና ሜዳሊያዎች ተውበው፣ የተለያዩ ሀገራት አምባሳደሮችም ሀገሮቻቸውን ወክለው ታድመዋል። የኮሪያ ዘማች ሰው ልጅ የሆኑት አቶ ወንደሰን ማሞም ተመሳሳይ የአንድነት ሀሳብ አላቸው። ወጣቱ ደግሞ የኢትዮጵያዊነትን ስሜት በውስጡ ማላበስ አለበት። በውስጡ የኢትዮጵያዊነት መንፈስ ከሌለው ዋጋ የለው። ሌላኛው ያነጋገር ናቸው። የበዓሉ ታዳሚ አስር አለቃ ጉደታ ገልሜሳ የድሉ ታሪክ ዘመናትን እየተሸጋገረ መቀጠል ያለበት ስለመሆኑ ይናገራሉ። አባቶቻችን የተደበደቡበት ያለቁበት ጣላንፋሽ ደግሞ ከዚህ ሀገር ያጠፉበት ታሪክ ስለሆነ ለልጆቻችን እያስተለፍለፍን ለጉሮ ቤት የሚሆን ለራስ እያስተማርክ መሄድ ብቻ አጠናከር። የዚህ ወቅት ትውልድ ይህንን የድል ሀብት እንዴት እንያዘው፣ እንዴት እንጠቀምበት የሚል የሀሳብ ሸክም አለበት ያሉት ደግሞ የኢትዮጵያ ጥንታዊት ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ ናቸው። የሰላምና የልማት ሀገር እንድትሆን የበኩላችንን ኃላፊነት እንድንወጣ በድል አከባበር ሥነ ሥርዓቱ ላይ ተገኝተው ንግግር ያደረጉት ርዕሰ ብሔር ታዬ አጽቀ ስላሴ ይህ የአርበኞች ድል በዓል ፋሽዝምና ቅኝ ገዥነት የተሸነፉበት ነው ብለዋል። ይህ ቀን የፋሽዝም እሳቤና ፍልስፍና ዳግም እንዳይንሰራራ የቅኝ ግዛት እሳቤም በአፍሪካ ምድር እንዲንኮታኮትና መቸነፍም እንደሚችል ደግመን ከአድዋ በኋላ ለዓለም ሕዝቦች ያሳየንበት ብርቱ የተጋድሏችን ጸዳልና መታሰቢያ ነው ለማለት ይቻላል። ርዕሰ ብሔር ታየን ጨምሮ ሌሎች ባለስልጣናት በአርበኞች ሐውልት ስር የአበባ ጉንጉን ካስቀመጡ በኋላ የድሉ ትምህርት መሆን አለበት ያሉትን ርዕሰ ብሔሩ ጠቅሰዋል። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር ለብሔራዊ ነፃነታችን ያለንን ቀናኝነት አገራዊ ሉዓላዊነታችንን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብር ነው። ኢትዮጵያን ቀኝ ሊገዛ የመጣው የጣሊያን መንግስት አድዋ ላይ ድል ተነስቷል። በዚህም እውነት ክፉኛ የተበሳጨው ፋሽስት ጣሊያን ከ40 አመታት በኋላ ዳግም ወረራ ፈጽሟል። በ1929 ዓ.ም የኢትዮጵያን ሰንደቅ ዓላማ ወርዶ የራሱን ባንዲራም ሰቅሏል። የኢትዮጵያ አርበኞች ግን በእርግጥም ጥንታውያኑ ለአምስት ዓመታት በብርቱ ታገሉት፣ በኋላም አሸንፈውታል። የወረደው የሀገሪቱ ሰንደቅ ዓላማም በ1933 በክብር ዳግም እንዲቆም ተደርጓል። ይህው በዓል በየዓመቱ በብሔራዊ ደረጃም የሚከበረው በዚሁ ምክንያት ነው። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ። ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሠረት እንዲመለስለት ተጠይቋል። የኢትዮጵያ ምርጫ ቦርድ ህወሓትን ከማንኛውም የፖለቲካ እንቅስቃሴ ለሶስት ወር ማገዱ በሶስት ወር ማስተካከያ የማያደርግ ከሆነ ደግሞ በቀጥታ እንደሚሰርዝ አስታውቆ ነበረ። ከዚህ በተጨማሪ የህወሓት 1337ኛ መካከለኛና ከፍተኛ አመራሮች ካደረጉት ስብሰባ በኋላ በሳምንቱ መጨረሻ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያ ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብለዋል። አደራዳሪ አካላትም ቢሆኑ ትጥቅ ፍቱ ከማለት ውጪ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲል ህወሓት ወቅሷል። ሚሊዮን ኃይለስላሴ ከመቀለ ተከታዩን ዘገባ አድርሶልናል። 1337 የሚሆኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት መካከለኛና ከፍተኛ አመራሮች ለቀናት ካደረጉት ውይይት በኋላ በሳምንቱ መጨረሻ በበርካታ ጉዳዮች ላይ ያላቸው አቋም ያንጸባረቁበት መግለጫ በማውጣት ስብሰባቸው አጠናቋል። ከፓርቲው ህጋዊ ሰውነት መመለስ ጋር በተገናኘ ከኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም ከኢትዮጵያ መንግስት ጋር ውዝግብ ውስጥ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ፓርቲው በኢትዮጵያ ብሔራዊ ምርጫ ቦርድ እንደ አዲስ ምዝገባ የማካሄድ ፍላጎት እንደሌለው በድጋሚ አስታውቋል። ብሔራዊ ምርጫ ቦርድ የአመፅ ተግባራት ላይ መሳተፍ የሚል ምክንያት በመጥቀስ በ2013 ዓ.ም ህወሀት ከፓርቲነት ሰርዞ የነበረ ሲሆን ከሰላም ስምምነቱ በኋላ ቦርዱ ባለፈው ነሐሴ 3 ቀን 2016 ዓ.ም ህወሀት የክልል ፓርቲ ሆኖ እንዲንቀሳቀስ በልዩ ሁኔታ የምዝገባና የህጋዊ ሰውነት ማረጋገጫ ምስክር ወረቀት ሰጥቶ እንደነበረ ይታወሳል። ይሁንና የተሰጠው ፈቃድ ተከትሎ ሊፈጽማቸው የሚገባ ተግባራት ባለመከወኑ ህወሀት ለሶስት ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ የኢትዮጵያ ብሔራዊ ምርጫ ቦርድ እግድ ማስተላለፍ ሲያሳልፉ ማስተካከያዎች ካልተደረጉ ደግሞ ፓርቲው ከሶስት ወራት በኋላ በቀጥታ እንደሚሰረዝ ባለፈው የካቲት ስድስት ቀን 2017 ዓ.ም ማስታወቅ ይታወሳል። ይህ ቀነ ገደብ በመጪው ሳምንት ግንቦት አምስት ቀን 2017 ዓ.ም የሚጠናቀቅ ሲሆን የምርጫ ቦርድ እስካሁን ሂደት የተቃወሙት በሳምንቱ መጨረሻ ስብሰባ ላይ የሰነበቱት የህወሀት ከፍተኛና መካከለኛ አመራሮች ግን የፓርቲያቸው ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስ ጠይቀዋል። አፍልጦ ውድብና ትግራይ የፓርቲያችን ህወሀት እውቅና በሚመለከት በትግራይ ህዝብ ልብ ታትሞ ያደርና በትግራይ ህዝብ የሚወሰን መሆኑ እናምናለን። ይሁንና ባጋጠመው ወረራ ምክንያት የፓርቲያችን ህጋዊ እውቅና በኢትዮጵያ መንግስት ተሰረዘ ቆይቶ በፕሪቶሪያው ስምምነት መሰረት ወደ ነበረበት ሊመለስ ተወስኖ መጨረሻ ያገኘ ጉዳይ መሆኑ እየታወቀ በተደጋጋሚ የኢትዮጵያ ብሔራዊ ምርጫ ቦርድ የፕሪቶሪያው ስምምነት በሚጻረር መልኩ ወደ ተራ ቴክኒካዊ ጉዳይ አውርዶ ፓርቲያችን እንዳዲስ እንዲመዘገብ በካሄዶ ህዝባዊ ትግል ምክንያት እንደ አማጺ እንዲታይ ተደርጎ ጫና ለማድረግ መሞከሩ እየተቃወምን አሁንም በፕሪቶሪያው ስምምነት መሰረት የፓርቲያችን ህጋዊ ሰውነት ወደ ነበረበት እንዲመለስ ጥሪ እናቀርባለን። ሕዚውን ብመሰረት ስምምዕ ፕሪቶሪያ ህጋዊ ሰውነት ውድብና ናብ ንቡር ንክምለስ ንጽውዕ። ከዚ በተጨማሪ የህወሓት መካከለኛና ከፍተኛ አመራሮች በርካታ ጉዳዮች በዳሰሱበት ያቋም መግለጫቸው የፕሪቶሪያው የሰላም ስምምነት በምሉእነት እየተተገበረ አይደለም ያለ ሲሆን የውሉ ፈራሚ የሆነው የኢትዮጵያ ፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ወቅሰዋል። ሰንከ ውሽጥና ተፈጢሩ ጸንሐ ብሔራዊ ክህደት በውስጣችን ተፈጥሮ በቆየ ብሔራዊ ክህደት ምክንያት በኢትዮጵያ መንግሥት በኩል ለስምምነቱ መፈጸም ቁርጠኛ አለመሆን ምክንያት አደራዳሪ አካላትም ቢሆኑ ትጥቅፍቱ ከማለት ውጪ ስምምነቱ በምሉእነት እንዲፈጸም የሚያሳዩት ፍላጎት ውስን ነው። እነዚህ ችግሮች ተደራርበው ስምምነቱ እስካሁን በምሉእነት አልተተገበረም። ውስን እዩ እቲ ስምምዕ አይተ ተግበረን የትግራይ ጊዜያዊ አስተዳደር ባወጣው አዋጅ በክልሉ የተቋቋመው ተቃዋሚ ፓርቲዎች፣ በአቶ ጌታቸው ረዳ የሚመራው የህወሀት ክንፍ አባላት፣ የሲቪል ተቋማትና ሌሎች ያካተተው የትግራይ ጊዜያዊ ምክር ቤት የተቃወሙት እነዚህ ከ1ሺ300 በላይ የሚቆጠሩ የህወሀት ከፍተኛና መካከለኛ አመራሮች ምክር ቤቱ የህዝብ ህገ መንግስታዊ ስልጣን የሚጥስ እንዲሁም በህዝባችን ላይ የተጫነ ሲሉ ኮንነውታል። ከዚህ በተጨማሪ ህወሀት ለምርጫ ዝግጅት እንዲደረግም ጥሪ አቅርበዋል። ለዲደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ። አድማጮች በመከታተል ላይ ያላችሁት ከዶች በላይ የሚሰራጨውን የምሽቱን ዜና መጽሔት ነው። ሶስተኛው ዜና መጽሔታችን ላይ ደርሰናል። ከአሜሪካ ተራድኦ ድርጅት መቋረጥ ጋር ተያይዞ በአማራ ክልል በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እንደ ገጠመ የአደጋ ጊዜ ሰራተኞች ተናገሩ። መንግስት በበኩሉ ሊመጣ የሚችለውን ማህበራዊና ኢኮኖሚያዊ ተጽዕኖ ለመቋቋም እየሰራ እንደሆነ ይገልጻል። ዓለምነው መኮንን ከባህር ዳር ተጨማሪ ዘገባ አልኮልናል። አሜሪካ ተራዶ ድርጅት ዩኤስኤድ ይሰጥ የነበረ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮቹ እየገለጹ ነው። አስተያየታቸውን ለዶችቤል ከሰጡት ተፈናቃዮች መካከል ከትግራይ ክልል ተፈናቅሎ በጎንደር ከተማ አቅራቢያ ከሚገኘው ቀበሮ ሜዳና ከኦሮሚያ ክልል ተፈናቅሎ ደቡብ ወሎ ዞን መካነ ሰላም ተፈናቃዮች መጠለያ ጣቢያዎች የሚገኙት ይጠቀሳሉ። እንደ ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያዎች ወጥተዋል። ከደሃ ጋር በተያያዘ ድቄት ድቄት ነገርም ይመጣ ነበረ፣ ዘይት ምናምን ይመጣ ነበረ። እንደገና ደግሞ የቤት እቃም ብድ ልብስ ምናምን ይመጣ ነበረ። ያም ተቋርጧል፣ ፈርሷል። ወደ አርቋል ብታይ በሚገርም ነገር ራሱ ሲጥል ናያደረው ብድ ልብሱ ራሱ ብድ ልብስ ሰየ አስተው ነው ያለው። አሁን የሚለብሱት ብድ ልብስ አፈሰባቸው በየ ቦታው አስተው ነው ያሉት። አዮ የሚባል ድርጅት ነው ኦርጋናይዝ ሲያደረገው የነበረ በቄናው ብትለው በምን ብትለው ጤናዎችም ወጥተዋል ሚዲዮ የሚባል ነገር ከቃንቁ የለም ወጥተዋል ይህ ሚዲዎች ጠቅላላ ስለወጡ መንግስት ለመንግስት አስረክቧል መንግስት ደግሞ ካስረክበ አቅፎ ቢይዘን አሁን ይኸው ከሁለት ወር በላይ አሳልፈን ነው ያለ ቀለብ የመጣልን ነገር የለም የለምና ቄናዎች የወጡት ያው ከትራምፕ ጋር የተያዘ ነው የሚመስለን ነው። ውጡ ስላለ እነሱም ወጥተው ነው የሄዱት። ሰላሳ አራት ሺህ ተፈናቃይ እያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ መሀመድ ሰይድ የአሜሪካ ተራድኦ ድርጅት በተለያዩ ዘርፎች እገዛ ያደርግ እንደነበር አስታውሰው አሁን እያ የለም ብለዋል። ሸልተር ጋር ተያይዞ አሁን የኔችሲር ነበር የያዘው የእሱ ዶነር ነበር ዩስኤች እሱ ጋር ጋፕ አለ። ካሽ የሚሰጡ ድርጅቶች ነበሩ። ከዩኤስኤይድ የሚያገኙት ካሽ የሚሰጡት እነሱም ጠፍተዋል። ፕሮቴክሽን ላይ የሚሰሩ በርካታ ድርጅቶች ነበሩ። ሞባይል ሄልዝ ቲሞች ነበሩ፣ እነሱ የሉም። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አለሙ ይመር ሰሞኑን እንደገለጹልን በዞኑ 32 ሺህ ተፈናቃዮች በመጠለያና ከማህበረሰቡ ጋር እንደሚኖሩ አመልክተው የአሜሪካ ተራድኦ ድርጅት እርዳታውን በማቋረጡ ተፈናቃዮች ለዘርፈ ብዙ ችግሮች መጋለጣቸውን ተናግረዋል። አሜሪካ ጋር ተያይዞ እንጂዎቹ ከዞናችን አውቶማቲካል ወጥተዋል። አንድ ሊደግፈን የሚችል እንጂ የለም በዞናችን ነው ማለት ነው። ተጀምረው የነበሩ ፕሮጀክቶች አሁን ባለ ሁኔታ በውጭ የምናገኛቸው ድጋፎች ስታክ እያደረጉ አቁበን ተጀምረው ካምፕ ላይ ያሉ ተፈናቃዮች ሸልተራቸው አሁን ባለ ሁኔታ ከጨዋታ ውጭ ተቀዶባቸዋል። መጀመሪያ ሲሰራም ለስድስት ወር ነበረ ለስድስት ዓመት እየሆነን ፀሀውም ዝናቡም አሁን እየተፈራረቀበት በከፍተኛ ሁኔታ ችግር ውስጥ ናቸው ያሉት ዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ምረት መልአኩ፣ አካባቢው ዝናብ አጠር በመሆኑ በአንዳንድ አካባቢዎች የሚገኙ አርሶ አደሮች እርዳታ ያገኙ እንደነበር አስረድተዋል። በመሆኑም የእርዳታ ድርጅቱ እርዳታ ማቋረጡ ተፈናቃዮችን ብቻ ሳይሆን ሌሎች ወርሃዊ ቀለብ ይሰፈርላቸው ለነበሩ ዜጎችም ፈተና መሆኑን ነው የሚገልጹት። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋ ባታብል በፊትም ቢሆን መንግስት የሚያቀርበው እርዳታ አብላጫ እንዳለው ጠቁመው የተፈጠረውን ክፍተት ለመሙላት መንግስት እየሰራ እንደሆነ አረጋግጠዋል። እኛ ዝግጅት እያደረግን ነው። ምግምግመውም ይህን ወደ አንድ ቢሊዮን ብር ሰብስበን እህል የሚገዛበት እህልም ወደ አርባ ስድስት ሺህ ኩንታል የሰበሰብነው አለ። እኛ ስራ እየሰራን ነው። የመጨረሻው መፍትሄ መንግስት ነው የሚያቀርብ ማለት ነው። ሚበልጠው የወሳይዲ ሳይሆን የመንግስት ነው። አሁን ህክምናው ለጤና እንጽፋለን። ችግር ካለባቸው ኮሚቴ ያታውቀን፣ ለእኛ ጤና ያክመን ግዴታው ነው። ሰራውን ደግሞ ችግር እናረጋለ። በአማራ ክልል ስድስት መቶ ሺህ የሚጠጉ ተፈናቃዮችን ጨምሮ ሁለት ሚሊዮን ያክል እርዳታ ፈላጊዎች እንደሚኖሩ ቀደም ሲል ከኮሚሽኑ ያገኘነው መረጃ ያሳያል። ለዶቸቤሌ ዘገባ አለም ነው መኮንን ከሁለት ሳምንታት በፊት የዩናይትድ ስቴትስ ፌዴራል ፍርድ ቤት በትራምፕ አስተዳደር ከስርጭት የታገዱት የአሜሪካ ድምፅና ሌሎች የዓለም አቀፍ ሚዲያ ተቋማት ከእገዳው በፊት ወደ ነበሩበት ቁመና እንዲመለሱ፣ አስተዳደራዊ ዕረፍት የተሰጣቸው ቋሚና የኮንትራት ሰራተኞች የፍርድ ቤት ሂደቱ የቀጠለ ቢሆንም ወደ ስራቸው እንዲመለሱ ተወስኖ ነበረ። ታግደው የነበሩት የአሜሪካ ዓለም አቀፍ ሚዲያ ተቋማት በፍርድ ቤቱ ትዕዛዝ መሰረት በዚህ ሳምንት እንደሚጀምሩና ሰራተኞቹም እንዲዘጋጁ የሚጠይቅ መመሪያ ባለፈው ሳምንት አርብ ተላልፎ እንደነበር ተመልክቷል። ይህን ተከትሎ የተቋማቱ ጋዜጠኞችና ሰራተኞች ውሳኔውን በደስታ ተቀብለውት የነበረ ቢሆንም ባለፈው ቅዳሜ የአሜሪካ ይግባኝ ሰሚው ፍርድ ቤት በመጀመሪያ ደረጃ ፍርድ ቤት የወሰነውን ሰራተኞቹ ወደ ስራቸው እንዲመለሱ የሚያዘውን ውሳኔ እንዲቆይ ማድረጉ ተሰምቷል። ይህ ማለት ሰራተኞች ወደ ስራቸው መመለስ አይችሉም የሚል ውሳኔ መሆኑ ነው የተነገረው። ይህ ምን ማለት ይሆን? እዚህ ስቱዲዮ ከመግባቴ በፊት የዋሽንግተኑን ወኪላችንን አበበ ፈለቀን ጠይቄዋለሁ። አበበ እንደምን ዋልክ። የአሜሪካ ፌዴራል ፍርድ ቤት ዳኛ የአሜሪካ ድምፅና፣ ሌሎች የዓለም አቀፍ ሚዲያ ተቋማት ከገዳው በፊት ወደ ነበሩበት ቁመና እንዲመለሱ ከሁለት ሳምንታት ገደማ በፊት አዘው እንደነበር ያው አንተው ዘግበህ ነበረ። አስተዳደራዊ እረፍት የተሰጣቸው ቋሚና የኮንትራት ሰራተኞችም ወደ ስራቸው እንዲመለሱ ተወስኖ ነበር። አሁን ደግሞ ቅዳሜ መንግስት ጉዳዩን እንደገና ይግባኝ እንደጠየቀበት ነው የተሰማው። እስኪ ምን አዲስ ነገር አለ? እንግዲህ እንደገለጽሽው የመጀመሪያው ደረጃ ፍርድ ቤት ይሄ አሜሪካ መንግስት የወሰዳቸው እርምጃዎች ከህጋዊነት የወጡ እንደሆኑ ገልጾ ሰራተኞቹ የፍርድ ቤት ሂደቱ እየተከናወነ እያለም ቢሆን ወደ ስራቸው እንዲመለሱ ወስኖ ነበረ። ይህንን ውሳኔ የአሜሪካ መንግስት በይግባኝ ጠይቆበት ያው ጉዳይ እየታየ ነበር። ግን ያም ሆኖ ደግሞ ትዕዛዙን ለማስፈጸም ከዚህ ቀደም የአሜሪካ ድምፅ ሬዲዮ ደግሞ የሚያንሰራራ አይደለም፣ የሚታከንም የሚድንም አይደለም ብለው የነበሩት አሜሪካው ፕሬዚዳንት ሹመኛ ኬሪ ሌክ ጣቢያው በፍርድ ቤቱ ትዕዛዝ መሰረት በዚህ ሳምንት እንደሚጀምር እና ሠራተኞችም እንዲዘጋጁ የሚጠይቅ መመሪያ አስተላልፎ ነበር፣ አሁን ባሳለፍነው ዓርብ ማለት ነው። ያ መመሪያ በሰራተኞቹ መሀል የፈጠረው ደስታ ጋብ ሳይል ደግሞ ቅዳሜ የይግባኝ ሰሚው ፍርድ ቤት መጀመሪያ በመጀመሪያ ደረጃ ፍርድ ቤት የተወሰነውን ሰራተኞች ወደ ስራ እንዲመለሱ የሚለውን ትዕዛዝ እንዲቆይ ያዘዋል። ስለዚህ ተመልሰው አሁን ደግሞ ሰራተኞች አሁንም መግባት አይችሉም የሚል ውሳኔ ተሰጥቷል ማለት ነው። ስለዚህ አሁንም የአሜሪካ ድምፅ ሬዲዮ ጣፋንታ ፍርድ ቤት ውስጥ እሰጣ ገባው የሚቀጥል ነው የሚሆነው ማለት ነው እና ታዲያ የሰራተኞቹ ጣፋንታ ምንድን ነው? ደሞዝ እየተከፈላቸው ነው የሚቀጥሉት ያለ ስራ ወይንስ እንዴት ነው ነገሩ? እስካሁን ያለው ሁኔታ እንደዛ ነው። ይህንን የይግባይ ፍርድ ቤት ውሳኔ እንደገና ያው ይግባኝ እንደሚሉ የሰራተኞቹ ጠበቆች ገልጸዋል። የሰራተኞቹ ጠፋንተ በጣም አስቸጋሪ ነው። አሁን ባለው ሁኔታ አንዳንዶች ሌላ ስራም እየፈለጉ እና ወደ ሌሎች አማራጮችም እየሄዱ እንደሆነ ይነገራል ከዛ ባለፈ ደግሞ የተወሰኑት በተለይ ደግሞ በሰራተኛ ማህበራት የተወከሉት ሰራተኞች የፍርድ ቤቱ ሂደት ተከታትለው እስከ መጨረሻው ድረስ እርምጃ ለመውሰድ ጥረት እያደረጉ ነው የሚገኙት ከቪኦኤ ሌላ የትራምፕ አስተዳደር በሌሎች መገናኛ ብዙሀን ላይ ጫና እያሳረፈ እንደሆነ ይሰማልና ሌላ የምትለን ነገር አለ በዚህ ጉዳይ ላይ አዎ እንግዲህ በአጠቃላይ የአሜሪካ መንግስት አቋም የአሜሪካ ድምጽ ሬዲዮ አይነት ተቋማት የአሜሪካንን ፍላጎት ሰርቭ አያደርጉም። አንድ ሁለተኛ ደግሞ የተለያየ ግራ ዘመም የሆነ ፖለቲካዊ የሆነ አንድ ወገን የሆነ አመለካከት ነው ያራምዳሉ፣ የሚል እምነት ነው ያለው። በዚህም መሰረት ናሽናል ፐብሊክ ሬዲዮ የሚባል እና ፐብሊክ ብሮድካስቲንግ ሰርቪስ የሚባል ህዝባዊ ሬዲዮና የቴሌቪዥን ጣቢያዎች ነበሩ። እነኚህ ሬዲዮ ቴሌቪዥን ጣቢያዎች በመንግስት ድጋፍ የተለያዩ ዜናዎችን የሚያቀርቡ ነበሩ። ስለዚህ እነዚህንም እንደዚሁ ወደ ግራ ዘመምናቸው ፖለቲካሊ ሞቲቬትድ የሆነ አቋም ያላቸው ናቸው ብሎ ከመንግስት የሚሰጣቸውን ድጋፍ አቁሟል። ከዚህም ባሻገር እንደ ኬኔዲ የኪነጥበባት ማዕከል የመሳሰሉ የባህላዊ ተቋማትን የኪነ ጥበብ ዝግጅቶች የሚቀርቡባቸውም ተቋማት እንደዚሁ ግራ ዘመምና ፖለቲካሊ ሞቲቬትድ ናቸው በሚል እርምጃ እየወሰደ ነው። እንደ ሃርቫርድ ዩኒቨርሲቲ፣ እንደ ኮሎምቢያ ዩኒቨርሲቲ አይነት ተቋማትም እንደዚሁ ወደ ግራ ዘመምናቸውና የተለያዩ አክቲቪቲዎች አሉባቸው እያለ ከመንግስት የሚሰጣቸውን ድጋፎች እየቆረጠ ነው። በአጠቃላይ መንግስት በሚዲያ በመገናኛ ብዙሃን የሚደረግበትን ቁጥጥርና ክትትል ለመቀነስ እንዲሁም ደግሞ ዓለም አቀፍ የሆነ መልእክቱን ራሱ በሚፈልገው መንገድ እንዲሆን ለማድረግ ጥረት እያደረገ ነው የሚባለው። ግን ሌሎች ታዛቢዎች ደግሞ ይሄው እርምጃ በነጻው ፕሬስ ላይ ከፍተኛ የሆነ ጋሬጣ ፈጥሯል የሚል አቋም ያላቸው እንደው ይሄንን በተመለከተ ግልጽ የሆነ ተቃውሞ እየገጠመው አይደለም። መንግስት ራሱ ሁሉም እንግዲህ ሶስት አማራጮች ናቸው ያሉት በአሜሪካ መንግስት ውስጥ አንደኛው ህግ አውጭ ነው፣ ሁለተኛው ህግ አስፈጻሚ ነው፣ ሶስተኛው ደግሞ የፍትህ አካላት ናቸው። እነኛውን የጠቀስኩልሽ ዩኒቨርሲቲዎችም ለምሳሌ ሃርቫርድ፣ የአሜሪካ ድምፅ ሬዲዮ ኤንፒአርም፣ ፐብሊክ ሚዲያ ሰርቪስም እንዲሁም የታገዱ የህግ ባለሙያዎችም በሙሉ ጉዳያቸውን ወደ ፍርድ ቤት ይዘው ሄደዋል ከሁለት መቶ በላይ ክሶች ያሉበት የአሜሪካ መንግስት። ስለዚህ ያላቸው አንደኛ እና ብቸኛ አማራጭ በፍርድ ቤት ጉዳዩን መከታተልና ፍትህን መጠየቅ ነው። እንግዲህ ይሄ ደግሞ በረጅም ሂደትና አድካሚና ሰልቺ የሆነ ሂደትን ያለው ነው። እሱ እዛ ላይ ነው ያሉት። ሁሉ አመሰግናለሁ። አበበ ፈለቀ ከዋሽንግተን ዲሲ። እሺ አመሰግናለሁ አዜም። አድማጮች የምሽቱን የዜና መጽሔታችንን እዚህ ላይ እናበቃለን።